ኢትዮጵያ ውስጥ በዚህ ዓመት 8.3 ሚሊዮን ሰው አስቸኳይ ምግብ ነክና ሌላም እርዳታ የሚጠብቅ መሆኑን የአደጋ ስጋት ሥራ አመራር ኮሚሽን አስታውቀዋል። እርዳታውን ለማቅረብም ከ28 ቢሊዮን ብር በላይ እንደሚያስፈልግ ተገምቷል። መንግሥትም ሆነ አጋሮቹ ትኩረታቸውን ከእርዳታው ወደ ዘላቂ ልማት ሥራዎች እንዲያደርጉ ኮሚሽነር ምትኩ ካሳ ጥሪ አቅርበዋል። መለስካቸው ማህዘር ዝርዝር ይዟል። ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ዛሬ ረፋዱ ላይ ለአጋር መንግሥታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ ዕቅድ ዘንድሮ በኢትዮጵያ ስምንት ነጥብ ሦስት ሚሊዮን ሕዝብ አስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን እቅድ ይፋ ያደረገው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች 8.86 ሚሊዮን የሚሆን ሕዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ሕዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ። ዘመኸር አሴስመንት ኮምባይን የመኸር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓ ቆጣጠር በ2019 ዓ ም 8 ነጥብ 3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ አንድ ነጥብ ሦስት አራት ቢሊዮን ዶላር ወይም ከ28 ቢሊዮን ዶላር በላይ ነው። ከዚህ ውስጥ ስድስት መቶ ሚሊዮን ዶላር ለአስቸኳይ የምግብ እርዳታ የሚውል ነው። የቀረው ሰባት አስራ አራት ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ይሆናል። አቶ ምትኩ ካሳ አክለውም የተረጆችዎች ብዛት በተለያዩ አካባቢዎችና ምን ዓይነት እርዳታ ለምን ያህል ሕዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል። በዚህ ዓመት ሰብዓዊ እርዳታ ከሚጠብቁ ወገኖች መካከል 46 በመቶ በኦሮሚያ፣ 20 በመቶ በሶማሌ፣ 12 በመቶ በአማራ፣ 10 በመቶ በደቡብ ብሔር ብሔረሰቦች፣ 4 በመቶ በትግራይ፣ አራት በመቶ በአፋር የሚኖሩ ናቸው። የቀሩት በጋምቤላ በቤንሻንጉል ጉሙዝ በሐረሬና ድሬዳዋ ይገኛሉ። የእርዳታ ፈላጊው ሕዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል፣ ወይም በ5.04 በመቶ አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል። I strongly believe emergency food assistance saves lives የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ። ይሁንና እንደ ኢትዮጵያ በተደጋጋሚ በድርቅ ለሚመታ አገር ይህ ዘላቂ መፍትሔ ሊሆን አይችልም። ስለሆነም መንግሥትም ሆነ ሰብአዊ አጋሮች ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የአገሮችን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚያፋጥን የልማት ሥራዎች የማትኮር ጊዜው አሁን ነው። ይህን የሰብአዊ እርዳታ እቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መሥሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግሥታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ